ደቡብ ሱዳን በሰብአዊ ቀውስ ውስጥ ተዘፍቃ መንገታገት ይዛለች። የእርስ በርስ ጦርነት፣ ረሃብ፣ ወዲህ ደግሞ የኮሌራ ወረርሽኝ ለበርካታ የአገሪቱ ሕዝብ ሞትና ስደት ምክንያት ሆኗል። ለችግሮቹ ዋንኛ መንስኤ የሆነውን በአገሪቱ ተፋላሚ ወገኖች መካከል ያለውን የፖለቲካ ቁርሾ ለመፍታት ሁሉም ላይታች ማለት ከጀመረ ሰነባበተ። በደቡብ ሱዳን ላይ ከፍ ያለ ኢኮኖሚያዊና ወታደራዊ ፍላጎት ያላት ኡጋንዳ የችግሩ አስኳል በሆነው በገዢው ፓርቲ የደቡብ ሱዳን ነጻ አውጪ ንቅናቄ ኤስፔሌም ክፍፍል ላይ ያተኩራለች። ፕሬዚዳንቷ ዩዌሪ ሙሴቬኒ የፓርቲው የአሁን አመራሮችና ከመሪዎቹ ጋር ተጋጭተው የወጡትን በማግባባት የንቅናቄው ተቀናቃኝ አንጃዎች እንዲዋሃዱ የማድረግ ውጥን አላቸው። ሙሴቬኒ ባለፈው ሳምንት ፕሬዚደንት ሳልቫኪርንና ሶስት የደቡብ ሱዳን ሚኒስትሮችን ኢንቴቤ በሚገኘው ቤተ መንግስታቸው አነጋግረው ነበር። ሙሴቬኒ የደቡብ ሱዳን መስራች የሚባሉትና ሕይወታቸውን በሄሊኮፕተር አደጋ ያጡትን የጆንጋራንግ ባለቤትን ወይዘሮ ሪቢካ የዚሁ ስብሰባ ተሳታፊ አድርገዋቸዋል። በዚሁ ስብሰባ በተደረሰበት ስምምነት መሰረት ኡጋንዳ የደቡብ ሱዳን መንግስትንና ታስረው የተፈቱ የኤስፔሌም አባላትን ለማፈራረም ለነገ ሐሙስ ሐምሌ ሀያ ቀጠሮ መያዟ ተነግሯል። በጁባ ዩኒቨርሲቲ የማህበራዊና ኢኮኖሚ ጥናቶች ኮሌጅ ዲን የሆኑት ማሪያል አዎዮል የሙሴቬኒ ሙከራ ከዚህ ቀደም በኤስፒኤልኤም አንጃዎች መካከል ተደርሶ የነበረውን ስምምነት ማደስ እንደሆነ ያስረዳሉ። ይህኛው እርምጃ ከዚህ ቀደም በሶስቱ የኤስፒኤልኤም አንጃዎች መካከል አርሻ ውስጥ ተፈርሞ የነበረን ስምምነት እንደገና ማንቀሳቀስ ነው። ዌሪ ሙሴቬኒ ነፍስ ሊዘሩበት እየሞከሩ ነው። እነዚህ ግጭቱን ለመፍታት ያለሙ ሙከራዎች ናቸው። ሆኖም እቅዶቹ ሰላምን ሊያመጡ አይችሉም፤ ምክንያቱም ሪያክ ማቸርና ቡድናቸውን ካላካተቱ ሰላም የመስፈን እድሉ የለም። ኢትዮጵያ ለደቡብ ሱዳን ችግር ዘላቂ መፍትሔ ለማምጣት በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በኩልም ሆነ በግሏ ከፍተኛ ጥረት ስታደርግ መቆየቷን የሚያስታውሱ ታዛቢዎች ኡጋንዳና ኢትዮጵያ የአደራዳሪነት ሽኩቻ ውስጥ መግባታቸውን ይገልጻሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ግን ትዝብቱ ብዙም ውሃ የሚይዝ አይደለም ሲሉ አጣጥለውታል። ኢትዮጵያና ዩጋንዳ የደቡብ ሱዳን የሰላም የተሳካ እንዲሆን በጋራ ይሰራሉ። የዩጋንዳው ፕሬዚደንት ዮዌሪ ካጉታ ሙሴቬኒ እና ጠቅላይ ሚኒስትር አቶ ሀይማርያም ደሳለኝ በዚህ ጉዳይ ላይ ተመሳሳይ አቋም ነው ያላቸው። አዲስ አበባ ላይ የኢጋድ አባል ሀገራት የመሪዎች ስብሰባ በተካሄደበት ወቅት በግልጽ እንደተቀመጠው አዲስ አበባ ስምምነት ብቸኛው የደቡብ ሱዳን ሰላም አማጭ ስምምነት ነው በሚለው ላይ የጋራ አቋም ያለች። ሁለተኛ ደቡብ ሱዳን ውስጥ የተጀመረው የብሔራዊ ምክክር ወይም ናሽናል ዳያሎግ ሁሉንም አካታች እንዲሆን በሚለው አቋም ላይ ኢትዮጵያም ዩጋንዳም ተመሳሳይ አቋም ያላቸው። የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ባለፈው እሁድና ሰኞ በደቡብ ሱዳን መዲና ጁባ ባደረጉት ስብሰባ የፕሬዚደንት ሙሴቬኒን ጥረት እንደሚቀበሉ ታሳውቀዋል። ሚኒስትሮቹ ካወጡት ባለ19 ነጥብ የአቋም መግለጫ አንዱ ለዩጋንዳ ጥረት እውቅና የሚሰጥ ነው። በኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራው ይህ ስብሰባ በደቡብ ሱዳን የወቅቱ ሁኔታ ላይ ምን ውሳኔዎችን አሳለፈ? አቶ መለስ አለም ምላሽ አላቸው። ጁባ አንጻራዊ ሰላም አግኝታ ቁምሳ ስምንተኛውን የጋዴ ሚኒስትሮች ምክር ቤት ስብሰባ ማስተናገድ በራሱ ትልቅ ትርጉም አለ። ሁለተኛ የአዲስ አበባን ሰላም ስምነት በተጠናከረው መንገድ ተግባራዊ የማድረግ እቅድ በተመለከተ ጥርጣሬ ያላቸው ወገኖች ነበሩ እና ይሄ ሃይ ሌቨል ሪቫይታላይዜሽን ፎረም የራሱን የመራሄ መንገድና የማስፈጸሚያ ጊዜ ሰሌዳ እንደ አዲስ ማውጣቱም ይህም ስኬት ነው። ይሄ መራሄ መንገድ ወይም ሮድማፕ ወጥቶ የሰላም ስምምነቱ ትግበራ ተጓደተ ከመሆኑ አንጻር እንዴት ነው በተቻለ ፍጥነት ወደ ስራ መግባት ያለብን በሚለው ጉዳይ ላይ የደቡብ ሱዳን መንግስት ከኢጋድ አባል ሀገራት እና ከጄሜክ ጋር ተባብሮ ለመስራት ውሳኔ ላይ ደርሷል። በስብሰባው ወቅት ፕሬዚደንት ሳልቫኪር በዶክተር ወርቅነህ የተመሩትን የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮችን አነጋግረዋል።